ገበያው የኢትዮጵያ ውጭ ጉዳይ ሚኒስትር ለሁለት ቀናት ብራስልስን ጎብኝተዋል። አሁንም እዛው ብራስልስ ናቸው። በዚህ ጊዜ ከአውሮፓ ኅብረት ባለስልጣናት ጋር መወያየታቸውም ተነግሯል። ከነማን ጋር ነው የተወያዩት? በምን በምን ጉዳዮች ላይ ነው የተነጋገሩት? እስካሁን በወጣው መግለጫ መሰረት ከአውሮፓ ፓርላማ የውጭ ጉዳይ ኮሚቴ ሊቀመንበር ጋር እንደተገናኙና እንደተወያዩ እንደዚሁም ደግሞ ከልማትና ትብብር ኮሚሽነሩ ጋር ከስደተኞች እና ከሀገር ውስጥ ጉዳይ ኮሚሽነር ጋር እና ከስራ ባልደረቦቻቸው ጋር እንደተወያዩ፣ በአሁኑ ሰዓት ደግሞ ምናልባትም ከዚህ ሰዓት ቆየት ብሎ ከውጭ ጉዳይ ኃላፊ ከፍሬደሪካ ሞጎሪኒ ጋር እንደሚወያዩ ነው የተገለጸው። እስካሁን የተደረጉት ንግግሮች በምን በምን ላይ ያተኮሩ እንደነበሩ የሚታወቅ ነገር አለ? የተገለጸው ነገር በጥቅሉ በልማት ላይ፣ በስደተኞች ጉዳይ እንደዚሁም በጸጥታና በጸረ ሽብር ትግሉ ላይ በአፍሪካ ቀንድ አካባቢ ባለው የፖለቲካና የማህበራዊ ሁኔታዎች ላይ እንደተወያዩና በተለይም በዚህ በቫሌታው ስምምነት መሰረት ስደተኞች ቢቻል በሀገራቸው እንዲቆዩ ካልሆነም ደግሞ የሚመለሱትንም ደግሞ እንዲመለሱ ለማድረግ የተመደበ ገንዘብ ስላለ ኢትዮጵያን በዛ ተጠቃሚነች እና በዛ ፕሮጀክት እንዴት ተግባራዊ ሊሆን በሚችልበት መልኩ እንደተወያዩ አንዳንድ መግለጫዎች ወጥተዋል። የዓለም አቀፉ የሰብአዊ መብት ተሟጋች ድርጅት ሂማን ራይትስ ዋች የኢትዮጵያ መንግስት ለተቃውሞ በሚወጡ የኦሮሚያ ክልል ነዋሪዎች ላይ የሚወስደውን የኃይል እርምጃ የአውሮፓ ህብረት እንዲያወግዝ ትናንት ጠይቋል። ሰላማዊ ሰልፈኞችን መግደል፣ ማቁሰልና ማሰሩንም እንዲያቆም ህብረቱን ለጎበኙት ለውጭ ጉዳይ ሚኒስትሩ በግልጽ እንዲነግርም ሁማን ራይትስ ዋች ጠይቆ ነበረ። በአሁኑ ውይይት ላይ ይሄ ጉዳይ ተነስቶ ይሆን ወይም አሁን በሚካሄደው በቀሪው ውይይት ይነሳ ይሆን ወይ? መነሳቱ አይቀርም። ምን ያህል ጫና ተሰጥቶት ውይይት ይደረግበታል የሚለው ነው አጠራጣሪያው ነው። በተለይ ከውጭ ጉዳይ ኃላፊዋ ከፍሬዴሪካ ሞጎሪኒ ጋር በዚህ በአሁኑ ወቅት የኢትዮጵያ ጉዳይ ላይ ተወያይተው የኢትዮጵያ መንግስት በሰላማዊ ሰልፈኞች ላይ እየወሰደ ባለው እርምጃ ህብረቱ ቢያንስ ቅሬታ ያለው መሆኑን መግለጻቸው እና ይህ ጉዳይ እንዲሻሻል መጠየቃቸው እንደማይቀር ከህብረቱ የወጡት ምንጮች ይገልጻሉ። ሆኖም ግን ምን ያህል እንደተፈለገው ጥያቄ እንደቀረበው ጥያቄ የአውሮፓ ህብረት በዚህ ወዳጅ በሆነችው ሀገር የሚፈጸመውን የሰብአዊ መብት ጥሰት አስመልክቶ ጠንካራ እርምጃ ወይም ማስጠንቀቂያም የሆኑ የወዳጅነት ምክር ይሰጣል ወይ የሚለው ግልጽ አይደለም። ያሉት ሁኔታዎች በዚህ ጉዳይ ላይ ጠንካራ ማስጠንቀቂያ ወይም ጠንካራ መልእክት ስለመተላለፉ ጥርጣሬ አለ። እንደተባለው ጥያቄው ግን ከየአቅጣጫው እየቀረበ ነው። ነገም እዚህ ኢትዮጵያውያን በዚሁ ጉዳይ ላይ ሰልፍ አድርገው ማመልከቻቸውን ለህብረቱ ባለስልጣናት እንደሚያቀርቡ ተገልጿል። ቀደም ሲል እንደተነገረው ዶክተር ቴዎድሮስ አድሃኖም ዛሬ ጋዜጣዊ መግለጫ ይሰጣሉ ከተባለ በኋላ ይሄ ጋዜጣዊ መግለጫ መቅረቱ ተነግሯል። የአውሮፓ ህብረትም የጽሁፍ መግለጫ ብቻ ነው ያወጣል ተብሎ የሚጠበቀው የተለመደው የጋራ ጋዜጣዊ መግለጫ አይኖርም እና ይህ የሆነበት ምክንያቱ ምንድን ነው? ሁለቱም ያልተለመደ ነገር ነው። የውጭ ጉዳይ ሚኒስትሩ ቀደም ብሎ ዝግጅት በተደረገበት በሚመስል ሁኔታ በአፍሪካ ቀንድ የፖለቲካ ሁኔታ የኢትዮጵያ ሚና እና የኢትዮጵያና የአውሮፓ ህብረት ትብብር በሚሉ ርዕሶች ላይ ንግግር እንደሚያደርጉ ተገልጾ ቦታ ተይዞ ጋዜጠኞች ተጋብዘው እየተጠበቀ እንዳለ በመጨረሻ ሰዓት ውይይቱ የተሰረዘ መሆኑ ነው የተገለጸው። እንደውም ይህንን መልእክት ያልሰሙ ጋዜጠኞች፣ እኔም ጭምር ዛሬ ጠዋት ስብሰባ ይደረግበታል በተባለው ቦታ ተገኝተን ለምን እንደሆነ ላቀረብነው ጥያቄ አንድ ከኤምባሲው የመጡ የፕሬስ ሰራተኛ ነኝ ያሉ ገልጅማዊ በስራ መብዛት ምክንያት ስብሰባው እንዳልተካሄደ ከመግለጽ ውጭ የተሰጠ ማብራሪያ የለም። ከአውሮፓ ህብረት የሚመጡ ባለስልጣኖች ከውይይታቸው በኋላ ሁልጊዜ በጋራ መግለጫ ይሰጣል፣ ጥያቄና መልስ ይኖራል። ይህ ግን በሁሉም ቦታ አልሆነም። ምናልባት እንግዲህ ለምን አልሆነም ለሚለው ጋዜጠኞች እያሉ ያሉት ምንድን ነው? ሁለቱም ወገኖች ሜዲያውን የሸሹት ነው የሚመስለው። በአንድ በኩል የአውሮፓ ህብረት ራሱ በኢትዮጵያ ጉዳይ ላይ ጠንካራ አቋም እየወሰደ አይደለም ሰብአዊ መብትንና የሚፈጸሙ ወንጀሎችን በስትራቴጂካዊ ግንኙነት ሰበብ ችላ ብለዋል የሚል ወቀሳ ስላለ ጋዜጠኞች በዚህ ጉዳይ ላይ ሊሞግቷቸው ይችላሉ ባለስልጣኖችን። ስለዚህ ይህንን ላለመጋፈጥ ከሚዲያው የራቁ ነው የሚመስለው የሚል ትችት አለ። በኢትዮጵያ የውጭ ጉዳይ ሚኒስትሩን በኩል ኢትዮጵያ ውስጥ ያለው ሁኔታ እየከፋ ያለና የዓለም አቀፍ ድርጅቶችን በሰፊው እያስተጋቡት ያለ በመሆኑ ከበርካታ ጋዜጠኞች በኢትዮጵያ እያለችው ካለችው የእድገትና የመሳሰለው ገጽታ ጋር በህዝቧ ላይ እየወሰደችው ባለው መጠነ ሰፊ የሀይል እርምጃ ላይ በርካታ ጥያቄዎችን እንደሚነሱ በመገመት እነዚህን ሁሉ እንግዲህ ከግምት ውስጥ በማስገባት መጨረሻ ሰዓት የተሰረዘ ነው የሚመስለው የውጭ ጉዳይ ሚኒስትሩ ፕሮግራም። በእውነቱ ገንዘብ ተከፍሎ ቦታ ተይዞ ነው። ስለዚህ ያልተለመደ ነው ያልኩት፣ ለዚህ ነው። በርካቶችን በዚህ ጉዳይ ላይ ግራ ተጋብተዋል።